ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአፓርታይዱን የቅኝ ግዛቱን ለማስወገድ ኢትዮጵያ ያደረገችውን የትግል እና የትብብር መንፈስ ዛሬ እዚህ ደቡብ አፍሪካ ያሉ ኢትዮጵያውያን ላይ እንዲገለጽ ነው የተጠየቀው። በደቡብ አፍሪቃ የኢትዮጵያ አምባሳደር ሽፈራው ትክለ ማርያም ናቸው የሰማችኋቸው። አድማጮች፣ ዝርዝሩን በዕለቱ አብይርስ ይዘናል። ከአንድ ወር ተኩል በፊት ደንቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመስ ላይ እያሉ በታጣቂዎች ታገቱ ከተባሉ የዩኒቨርሲቲው ተማሪዎች ውስጥ ሀያ አንዱ መለቀቃቸውን ከጠቅላይ ሚኒስትር ጽፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው አንዳንድ ቤተሰቦች ግን እስካሁን ከልጆቻቸው ያለመስማታቸውን ይናገራሉ። ዝርዝሩን በመጽሔት ይዘናል። ጤና ስትልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮች፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ጥር 4 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከእለቱ ዜና አቅራቢ አዳነች ፍስሐዬና ከቴክኒክ አቀናባሪ ብርሃን ኃይሉ ከስርጭቱ መሐንዲስ ጆ ጊል ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ካዳነች Thank በቅድሚያ ርዕሰ ዜናዎች። የኢትዮጵያ የግብጽና የሱዳን የውጭ ጉዳይና የውሃ ሀብት ሚኒስትሮች ቡድኖቻቸውን መርተው ዛሬ ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር በዋሽንግተን ዲሲ እየተነጋገሩ ነው። ፕሬዚደንት ትራምፕ ከኢራን ጋር ስለመነጋገሩ ጉዳይ ደንታ የለኝም አሉ። አሁን ዜናዎች በዝርዝር። የኢትዮጵያ የግብጽና የሱዳን የውጭ ጉዳይና የውሃ ሀብት ሚኒስትሮች ቡድኖቻቸውን መርተው ዛሬ ዋሽንግተን ዲሲ ከዩናይትድ ስቴትስ የገንዘብ ሚኒስትርና ከአለም ባንክ ፕሬዚደንት ጋር ተገናኝተው እየተነጋገሩ ነው። ባለፈው ሳምንት አዲስ አበባ የተካሄደው ንግግር እንዳልተሳካ የሚታወቅ ነው። ግብጽ የህዳሴ ግድቡን የውሃ ሙሌት በ21 ዓመታት እንዲካሄድ ጠይቃለች። ኢትዮጵያ ግን በሰባት ዓመታት ውስጥ እንዲከናወን ነው የምትፈልገው። ስብሰባው ለሁለት ቀናት እንደሚካሄድ ተገልጿል። እነ አቶ በረከት ስምዖን ካቀረቧቸው ዘጠኝ የመከላከያ ምስክሮች አምስቱ ዛሬ ፍርድ ቤት ቀርበው ቃለ መሐላ ፈጽመዋል። ለመከላከያ ምስክርነት ከተጠሩት ውስጥ የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ሲሆኑ፣ ፍርድ ቤት አልቀረቡም። አስቴር ምስጋናው ዝርዝር አላት። ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተከሰው ማረሚያ ቤት የሚገኙት እነ አቶ በረከት ስምኦን ታኅሳስ 30 2012 ዓ.ም ዓ ዘጠኝ የመከላከያ ምስክሮችን እንዲያቀርቡ ፍርድ ቤቱ ባዘዘው መሰረት ዛሬ አምስቱ ፍርድ ቤት ቀርበው ቃለ መሐላ ፈጽመዋል። ከመከላከያ ምስክሮቹ መካከል የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የውጭ ጉዳይ ሚኒስትሩ አቶ ገዱ አንደርጋቸው ለዛሬ እንዲቀርቡ በፍርድ ቤቱ መጥሪያ ቢላክላቸውም መቅረብ አልቻሉ በእነ አቶ በረከት ጠበቃ እንደገለጸው አቶ ኃይለማርያም ደሳለኝን ማገኘት እንዳልተቻለ እና አቶ ደመቀ መኮንንና አቶ ገዱ አንዳርጋቸው ደግሞ መጥሪያውን ፈርመው ተቀብለዋል። ፍርድ ቤቱ በበኩሉ አቶ ደመቀ መኮንንና አቶ ገዱ አንዳርጋቸው በስራ መደራረብ ምክንያት መገኘት እንደማይችሉ በላኩት የፋክስ መልእክት አስታውቀዋል ብሏል። የመከላከያ ምስክሮች ድምጽ ከመሰማቱ በፊት ተከሳሾቹ በአቃቢ ክሶች ላይ ማብራሪያ እንዲሰጡ ፍርድ ቤቱ ባዘዘው መሰረት አቶ በረከት ስምኦንና አቶ ታደሰ ካሳ የተከሰሱባቸውን ክሶች መሰረተ ቢስ ናቸው ሲሉ ተደምጠዋል። በነገው ዕለት የምስክሮችን ቃል ለመስማት ፍርድ ቤቱ ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴርን ለዘገባዋ እናመሰግናለን። የሃሮማያ ዩኒቨርሲቲ በዩኒቨርስቲው ሰላማዊ መማርና ማስተማር እንዳይኖር አድርገዋል ባላቸው ተማሪዎችና መምህራን ላይ እርምጃ ወሰደ። ሁለት ተማሪዎች ሙሉ በሙሉ ሲሰናበቱ፣ ሰባአምስቱ ደግሞ ለሁለት ዓመታት ከትምህርት ታግደዋል። ሁለት መምህራንም እንዲሁ የዲስፕሊን እርምጃ ተወስዶባቸዋል። አዲስ ቸኮል ዝርዝር ዘገባ ልኮልናል። በዩኒቨርሲቲው ሰላማዊ መማር ማስተማር እንዳይኖር በተደራጀ ሁኔታ ሰላማዊ ተማሪዎች ላይ ጥቃት በማድረስ ህገወጥ ሰልፍ በማደራጀት በቡድን ተደራጅተው በማንነት ላይ ጥቃት በማድረስና በህገወጥ ሰልፍ ዩኒቨርሲቲው ንብረት ውድመት ላይ በማድረስ ተጠያቂ ናቸው ያላቸውን ሁለት ተማሪዎች ሙሉ በሙሉ ሲያሰናብት፣ ሰባአምስቱን ደግሞ ለሁለት ዓመት ከትምህርት ገበታቸው እንዲታገዱ መወስኑን አስታውቋል። በመግለጫው እንደተጠቀሰው እነኚህ እርምጃ የተወሰደባቸው ተማሪዎች በተለይ ባለፈው ታህሳስ 30 በነበረው ተቃውሞ የዩኒቨርሲቲውን የቴክኖሎጂ ተቋም ሶስት ተሽከርካሪዎችን አውድመዋል። የባንክ ገንዘብ መክፈያ ወይም ኤቲኤም ማሽንን ሙሉ በሙሉ ከጥቅም ውጭ አድርገዋል። ዩኒቨርሲቲው ላይም ከፍተኛ ውድመት እንዲደርስ እሳት አቀጣጥለዋል ተብሏል። ባለፈው ታህሳስ 30 በምዕራብ ኦሮሚያ በመንግስት እየተወሰደ ያለውን እርምጃ በመቃወም በልዩ ልዩ ዩኒቨርሲቲዎች ተማሪዎች ተቃውሞ መውጣታቸውን ቪኦኤ መዘገቡ ይታወሳል። የአረማ ዩኒቨርሲቲ ከተማሪዎቹ ባሻገር ሁለት መምህራን ላይም የደሞዝ ቅጣትና የጽሁፍ ማስጠንቀቂያ እንዲደርሳቸው ማድረጉን አስታውቋል። በቀጣይም ተቋሙን የጥፋት ዓላማዎች ማራመጃ ሜዳ እንዲሆን ሁኔታዎችን ለማመቻቸት የሚሰሩ ተማሪዎች፣ መምህራንና የአስተዳደሩ ሰራተኞች ላይ በቀጣይ የማጣራት ስራ እሰራለሁ ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን እናመሰግናለን። የሶማሊያ ፌዴራላዊ ሪፑብሊክ ፕሬዚደንት መሐመድ አብዱላሂ መሐመድ በኤርትራ ያደረጉትን የሁለት ቀናት ይፋዊ የሥራ ጉብኝት አጠናቀው ዛሬ ወደ ሀገራቸው ተመልሰዋል። ፕሬዚደንት መሐመድ አብዱላሂ በኤርትራ ቆይታቸው ከፕሬዝደንት ኢሳይያስ ጋር በሀገሪቱ የሁለትዮሽ ግንኙነትና ለሁለቱም ሀገራት አስፈላጊነት ባላቸው የቀጠናውና አህጉራዊ ጉዳዮች ላይ ሰፊ ውይይት ካደረጉ በኋላ የጋራ መግለጫ አውጥተዋል። ብርሃነ በርሀ ዝርዝር አለው። ፕሬዚደንት መሐመድ አብዱላሂ በኤርትራ ቆይታቸው ከፕሬዝደንት ኢሳያስ አፈወርቂ ጋር በሀገራቱ የሁለትዮሽ ግንኙነትና ለሁለቱም ሀገራት አስፈላጊነት ባላቸው የቀጠናው ጉዳዮች ላይ ጥልቅ ውይይት ካካሄዱ በኋላ የጋራ መግለጫ አውጥተዋል። ሁለቱ መሪዎች በመግለጫቸው ሐምሌ 2010 በአስመራ የወዳጅነትና አጠቃላይ ስምምነትን ከተፈራረሙ በኋላ ግንኙነታቸው ትልቅ እርምጃ እያሳየ መሆኑን ተገንዝበዋል። መሪዎቹ በኤርትራ ኢትዮጵያና ሶማሊያ መካከል የተደረሰው የሶስትዮሽ ስምምነት በጥሩ ሁኔታ እየሄደ እንደሆነ ጠቅሰው ጊዜያዊ ፈተናዎችና እንቅፋቶች ቢኖሩም እንኳ በአፍሪካ ቀንድ ውጤታማና ዘላቂ ውህደትን ለመፍጠር በቀጠናው ያለው ሁኔታ ምቹ ሆኖ መቀጠል እንዳለበት አስምረውበታል። መሪዎቹ በመ በመቀጠል፣ ለሶስትዮሽ ትብብርና ለቀጠና ውህደት ሲያደርጉት የነበረውን ጥረት ለማጠናከርም ተስማምተዋል። ፕሬዚደንት ኢሳያስና ፕሬዚደንት መሐመድ የሶማሌን ጉዳይ በተመለከተ ባወጡት የጋራ መግለጫ ላይ በሶማሌ እርጋታን ለማስፈን እየተደረገ ያለው ጥረት ተስፋ ሰጪ ቢሆንም ከምንም በላይ ጥረቱ እንዲቀጥል ሀገራዊ ተቋማት መገንባት በተለይ ደግሞ የመከላከያና ጸጥታ ተቋማት እንዲሁም የመሰረተ ልማት ኢኮኖሚን ዳግም ለማንሰራራት ይበልጥ መሰራት እንዳለበት በመግለጽ ይህን ዓላማ ከግብ ለማድረስ ያደርጉት የነበረውን ጥረት በእጥፍ ለማሳደግ ተስማምተዋል። በመጨረሻ መሪዎቹ በመግለጫቸው ሁሉም የሶማሌ ወዳጆችና አጋሮች የሶማሌ ሕዝብ ቅድሚያ በሚሰጠው የሶማሌ ተቋማትና ብሔራዊ አቅምን የሚያጠነክር ትብብር እንዲያደርጉ ጥሪ ማቅረባቸውን ከኤርትራ የማስታወቂያ ሚኒስቴር የተገኘው መረጃ ጠቁመዋል። ፕሬዚደንት መሐመድ አብዱላሂ ፕሬዚደንት ኢሳያስ አፈወርቂ ባደረጉላቸው ግብዣ ነው በኤርትራ ጉብኝት ያደረጉት። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ ብርሃንን እናመሰግናለን። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሶማሊያው አልሸባብ አማጽያን ጋሪሳ በተባለችው ሶማሊያ ድንበር አጠገብ በምትገኝ የኬንያ ከተማ ላይ ጥቃት ከፍተው ሶስት አስተማሪዎችን ገድለው አንዱን ጠልፈዋል። ካሙት በተባለው የአንደኛ ደረጃ ትምህርት ቤት አማጽያኑ አንዲት ነርስን ሴት በመሆኗ አልገደሏትም ይላል አንድ የፖሊስ ዘገባ። አማጽያኑ ዛሬ አንድ የፖሊስ ጣቢያን በእሳት እንዳጋዩ እና በጥቃቱ አንድ የቴሌኮሚኒኬሽንስ ማማ እንደተበላሸ ተዘግቧል። አልሸባብ ኬንያ ላይ ትምህርት ቤቶችንና የገበያ ማዕከሎችን ባካተቱ ቦታዎች ላይ ጥቃቶችን እንደሚያካሄድ የሚታወቅ ነው። የናይጀሪያው አሸባሪ ቡድን ቦኮ ሐራም ከናይጄሪያ ጋር በሚዋሰነው የካሜሩን ድንበር አካባቢ ያለውን ከፍተኛ የስርአትነት ሁኔታን ተጠቅሞ አዲስ ተዋጊዎችን እየመለመለ መሆኑ ታውቋል። አንዳንድ የረድኤት ድርጅቶች ታዲያ እንዲህ አይነቱን ተግባር ለማቀሙ ሲሉ ወጣቶች የንግድ ስራ በመጀመር ራሳቸውን እንዲለውጡ የማሰልጠን እድል እየከፈቱ መሆናቸው ተዘግቧል። ተንታኞች እንደሚሉት ቦኮ ሐራም በናይጄሪያ ድንበር ባሉት መንደሮች አካባቢ በሚከፍተው ጥቃት ምክንያት የአካባቢው ኢኮኖሚ ተሽመድምዶ ሥራ አጥነት በመበራከቱ ለአማጽያኑ ምልመላ አመችቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ስለ መነጋገር ጉዳይ ብዙም ቦታ እንደማይሰጡ ተናግረዋል። ለሁለት ሳምንታት ያህል ሲጠቃቁ ከቆዩ በኋላ ፕሬዚደንቱ በኢራን ኢኮኖሚ ላይ እያተኮረ አዲስ ማዕቀብ ከጣሉ በኋላ ነው ይህን ያሉት። የፕሬዚዳንቱ የብሔራዊ ጸጥታ አማካሪ ሮበርት ኦብራያን ትላንት እሁድ ሲቢኤስ በተባለው የአሜሪካ ቴሌቪዥን ሲናገሩ ኢራን በጉሮሮዋ ተይዛለች ብለዋል። የዩናይትድ ስቴትስ ባለስልጣኖች በኢራን መሪዎች ላይ ጫና በማበራከት ከመደራደር በስተቀር ሌላ አማራጭ እንዳይኖራት የማድረግ እድል ይታያቸዋል ሲሉ ተናግረዋል። በመሰረቱ ቢደራደሩ ደንታ አይለኝም። የእነሱ ፈንታ ነው። ኒውክሌር መሳሪያ አይኖራቸውም። ተቃዋሚዎቹን አትግደሉ ሲሉ ትራምፕ ትላንት ማታ በትዊተር መልእክት አስተላልፈዋል። ኢራን የመንገደኞች አይሮፕላንን መትቼ አልጣልኩም ካለች በኋላ ሲቪል የዩክራይን አይሮፕላንን በስህተት መታመጣሏን አምና ከተቀበለች በኋላ ኢራን ውስጥ ጸረ መንግሥት ተቃውሞ ተነስቶ ለሁለተኛ ቀን ቀጥሏል። 176 የሚሆኑ የአይሮፕላኑ ተሳፋሪዎች አልቀዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍ ኤም 94.3 ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ለደቡብ አፍሪቃ መንግሥት ስለ ኢትዮጵያውያን ያቀረቡት ጥያቄና የተደረሰው ስምምነት ቀዳሚው የዕለቱ አብይ ርዕስ ይመለከተዋል። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪቃ ባደረጉት ጉብኝት ከአገሪቱ ፕሬዚዳንት ሴረል ራማ ፖሳ ጋር ተገናኝተው መክረዋል። ጠቅላይ ሚኒስትሩ በቆይታቸው በዚያች አገር የሚኖሩ ኢትዮጵያውያን ጋር ከተነጋገሩ በኋላ የደቡብ አፍሪቃ መንግስት ለኢትዮጵያውያን የመኖሪያ ፈቃድ ሰነድ እንዲሰጣቸው ያቀረቡትን ጥያቄና የተደረሰውን ስምምነት ጠቅሶ ገልሞ ዳዊት ተከታዩን አድርሶናል። ባለፈው አርብ ደቡብ አፍሪካ የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሀገሩ ፕሬዚዳንት ሲሪያ ሮም ፎሳ እንዲሁም ከበርካታ የአገሪቱ ባለስልጣናት ጋር ተገናኝተዋል። ሁለቱ ሀገሮች በርካታ ጉዳዮች ላይ የመከሩ ሲሆን ኢትዮጵያና ደቡብ አፍሪካ የመንግስት ኃላፊዎች የነፃ ቪዛ ስምምነት ተፈራርመዋል ብለዋል። በደቡብ አፍሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ሽፈራው ተክለማርያም እነዚህ የተፈራረሟቸው ሁለት የመግባቢያ ሰነዶች በደቡብ አፍሪካ እና በኢትዮጵያ መካከል የዲፕሎማቲክ ፓስፖርት እና ሰርቪስ ፓስፖርት የያዙ በተለያዩ ኃላፊነት የሚንቀሳቀሱ አካላት ከቪዛ ነፃ የሚያደርጋቸው ስምምነት ነው። በዛም መሰረት ከኢትዮጵያ ወደ ደቡብ አፍሪካ ከደቡብ አፍሪካ ወደ ኢትዮጵያ የሚመላለሱ ዲፕሎማቲክ ፓስፖርት እና ሰርቪስ ፓስፖርት የያዙ የቪዛ ጥያቄ ሳይቀርብባቸው መመላለስ እንደሚችሉ ስምምነት ላይ የተደረሰበት ነው። በጤና እና በቱሪዝም ላይ በሁለቱም ዘርፎች በሁለቱ ሀገሮች መካከል ያለውን የእያንዳንዳቸው የየራሳቸው ጥንካሬዎች አላቸው። አንደኛው ጋር ያለው እድል ሌላኛው ጋር አጋጣሚ ይሆናል። አንደኛው ጋር ያለው አጋጣሚ ሌላኛው ጋር ያለው እድል ይሆናል። ስለዚህ በቱሪዝሙ ዘርፋውን ስናይ ደቡብ አፍሪካ ከፍተኛ የሆነ የገቢዋን የሚደግመው የቱሪዝም ሴክተር እንደሆነ እናውቃለን። ኢትዮጵያ ላይ ደግሞ ስናይ ትልቅ እምቅ አቅም ያለው ሀገር ነው። ስለዚህ እዚህ ኦልሬዲ የዳበረውን የቱሪዝም ሴክተር እኛ ጋር ካለው እምቅ አቅም ጋር ልምዶችን የማለዋወጥ አቅም የመፍጠር በዛ ዙሪያ ላይ የሚሰሩ ጥናትና ምርምሮች ላይ መሳተፍ እና የመተባበር ጉዳዮችን ያካተተ ነው። አምባሳደር ሽፈራው ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ከሚኖሩ ኢትዮጵያውያን ጋር ተገናኝተው ከመከሩ በኋላ ትውልድ ኢትዮጵያውያኑ ያሉባቸውን የመኖሪያ ፈቃድ ችግር ለፕሬዚዳንት ሮማፎሳ አቅርበዋል ብለዋል። እንግዲህ ይሄ ጉዳይ በጣም በግልጽ ነው ውይይት የተደረገው። እንደውም ክቡር ጠቅላይ ሚኒስትራችን አንድ ትልቅ መነሻ አድርገው ያቀረቡት የአገሩ አባት ተብለው የሚታወቁ እና የትግሉም አባት ተብለው የሚታወቁ ታጋይ ኔልሰን ማንዴላ በአስራ ዘጠኝ ስልሳ ሁለቶቹ ላይ ኢትዮጵያ ላይ ሄደው ፓስፖርት ተሰጥቷቸው በዛኔ የውትድርና ስልጠና በሚሰጥበት ጊዜ የደቡብ አፍሪካ መንግሥት በየትኛውም አይነት ስሌት ሊቀይረው እና ሊመነዘር የማይችል ትልቅ ትልቅ ትልቅ ባለውለታ ነበረች ኢትዮጵያ። ስለዚህ ክቡር ጠቅላይ ሚኒስትራችን በዚህ አይነት መንገድ የደቡብ አፍሪካ መንግስት በምን አይነት መንገድ ልክሰን እንዳይችልም ጭምር ነው በውይይታቸው ላይ ያነሱት። ስለዚህ ይሄ የአፓርታይዱን ቅኝ ግዛቱን ለማስወገድ ኢትዮጵያ ያደረገችውን የትግል እና የትብብር መንፈስ ዛሬ እዚህ ደቡብ አፍሪካ ያሉ ኢትዮጵያውያን ላይ እንዲገለጽ ነው የተጠየቀው። የክቡር ፕሬዚዳንት ሲሪል ራማፎዛ እና አብረው የነበሩ የስራ ባልደረቦቻቸው ምላሽ እንግዲህ ይሄ ጉዳይ ትኩረት አግኝቶ ምላሽ ሊሰጥ የሚገባ መሆኑን ነው። ስለዚህም ከደቡብ አፍሪካ የሚመለከታቸው መስሪያ ቤቶች ተለይተዋል። በተለይም የዚህ ሀገር የሀገር ውስጥ ሚኒስቴር ሆም አፌርስ የሚባለው ከእኛ ሀገር አቻ ተቋማት ጋር በመሆን በአጭር ጊዜ ውስጥ ሰርቶ መፍትሄዎችን እንዲያቀርብና መፍትሄዎቹን ተግባራዊ እንደሚደረግ ጭምር ነው በውይይቱ ወቅት መግባባት የተደረሰው ማለት ነው የሆነው ለማህበረሰባችንም የተገለጸው አምባሳደር ሽፈራ። አክለውም ጉዳዩን የሚከታተል ኮሚቴም በቅርቡ ስራውን ይጀምራል ብለዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያንም የመኖሪያ ፍቃድ ችግር ሁኔታ እንደሚያሳሰባቸው ይናገራሉ። አቶ ናዊ ሙሳ በደቡብ አፍሪካ የኢትዮጵያ ማህበረሰብ ምክትል ሰብሳቢ ናቸው። ጠቅላይ ሚኒስትር አብይ በአገሩ ከሚኖሩ ትውልድ ኢትዮጵያዊ ጋር መምከራቸው ና የአብዛኛው ነዋሪ ችግር የሆነውን የመኖሪያ ፍቃድ ጥያቄን ወክለው መጠየቃቸው ተገቢ ነው ካሉ በኋላ በጆሃንስበርግ ከተማ ና በአካባቢዋ በመስከረም ወር የመጠጥል ጥቃት ከተነሳ ወዲህ ያለው ሁኔታ አሁን የተሻሻለ መሆኑንም ተናግረዋል። ሌላ ጊዜ በዲዘምበር በሎኬሽንም ሆኔ በተለያዩ የሲቢዲ አካባቢ የዘረፋ እና የግድያ ሁኔታዎች በጣም የሚጧጧፉበት ወር ነበር የነበረው። አሁን ግን ዘንድሮ ምንም አይነት ነገር ዘረፋም ከሎኬሽንም እንኳን የተመታ ወይም ደግሞ የተዘረፈ ሰው አላየንም። ከአሁን ቀደም በደረሰው ጥቃት ንብረታቸው የተሰረፈባቸው ግን ምንም አይነት ካሳ እንዳልተከፈላቸው አክለው ተናግረዋል። ጠቅላይ ሚኒስትር አብይ ከደቡብ አፍሪካ ጉብኝታቸው በፊት ኢኳቶሪያል ጊኒን የጎበኙ ሲሆኑ በቆይታቸውም ከአገሩ ፕሬዚዳንት ቴዎዶሮ ኦቢያንግ ኢምባሶጎ ጋር ተወያይተዋል። በአገሪቱ ፕሬዚዳንት ሽልማትም እንደተሰጣቸው ይታወሳል። አብይ አህመድ ደቡብ አፍሪካ በዲሞክራሲያዊ ስርዓት መተዳደር ከጀመረች ወዲህ ሀገሪቷን የጎበኙ የመጀመሪያው የኢትዮጵያ መሪ ናቸው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ገልሞ ዳዊትን ለዘገባው እናመሰግናለን። ተከታዩ አዲስ ቸኮላ ያደረሰን ዘገባ ደግሞ ወደ ሀረር ይወስደናል። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በምስራቅ ኢትዮጵያ ልዩ ልዩ ከተሞች ቅድመ ምርጫ ቀስቀሳ ዘመቻዎችን እያካሄደ ነው። በምዕራብ ሀረርጌ ዞን ጭሮ ከተማ በ ምስራቅ ሀረርጌ ዞን ሂርና ከተማ እንዲሁም በሀረርና ድሬዳዋ ከተሞች በተዘጋጁት በእነኚህ መድረኮች በርከት ያሉ ታዳሚዎች መገኘታቸውን ጠቅሶ የዘመቻው ዓላማ የፓርቲውን አመራሮች ከህዝቡ ጋር ለማስታወቅ፣ አዳዲስ አባላትን ለመመልመል፣ እንዲሁም የህዝቡን ንቃተ ህሊና ለማስፋት ያስችላል ተብለዋል። ይለናል አዲስ ቸኮል በተከታዩ ዘገባው የኦሮሞ ፌዴራሊስት ኮንግረስ በምስራቅ ኢትዮጵያ ልዩ ልዩ ከተሞች የቅድመ ምርጫ ቅስቀሳ ዘመቻዎችን አካሂደዋል። በጭሮ በሂርና በሀረርና በድሬዳዋ ከተሞች ስለተዘጋጁት መድረጎች ዓላማ ፓርቲውን በቅርቡ የተቀላቀለው ጀዋር መሀመድ ለቪኦኤ እንዲህ ብሏል። የቅድመ ምርጫ ቅስቀሳ ዘመቻ ህዝብን ለማነጋገር፣ የህዝቡን ድጋተሊና ከፍ ለማድረግ፣ አባላትም ለመመልመል፣ ከህዝቡ ጋር አመራርን ለማስተዋወቅ የሚደረግ ነው። ፕሪ ካምፔን ሞቢላይዜሽን የሚባል ነው። ዓላማው አንዱ ህዝቡን ለማንቀሳቀስ ነው። ሁለተኛ፣ በሀገር ደረጃ ራሱ የምርጫ ጉዳይ ትኩረት አግኝቶ የተለያዩ ፖለቲካል ፓርቲዎች ወደ ምርጫ ቅስቀሳ፣ ወደ ማደራጀት እንዲገቡ ህዝቡም እንዲለማመድ። በጣም ዘገይተናል። ይህ ነገር አምና መደረግ ነበረበት። ሌላ ሀገር ምርጫ ሲካሄድ ሁለት ዓመት አስቀድሞ ነው የሚጀምረው። እኛ ጋር ወደ ስድስት ወር ውስጥ ገብተናል። ስለዘገየን አትሊስት እኛ ብንጀምር ሌላው የሚጀምረ በሚለው ነው። እንግዲህ ወደዚህ የመጣ ነው። በዛሬው ዕለት በድሬዳዋ ስቴዲየም በተካሄደው ንቅናቄ የፓርቲው ሊቀመንበር ዶክተር መረራ ጉዲና ለተሰብሳቢው ንግግር አድርገዋል። እኛ አንደኛ ለእውነተኛ ምርጫ፣ ሁለተኛ ለእውነተኛ ፌዴራላዊ ስርዓት፣ ሶስተኛ ለእውነተኛ ዴሞክራሲ፣ አራተኛ ኦሮምኛን የፌዴራል የስራ ቋንቋ ለማድረግ አምስተኛ ከቦርና እስከ ከሚሴ ከጭናክስን እስከ ደምቢዶሎ ከአዲስ አበባ እስከ ጅማ የኦሮሞን ድንበር አንድነት ለማስጠበቅ እንሰራለን ብለዋል። ምርጫውን ከማካሄድ ባሻገር ምርጫው በሰላም እንዲጠናቀቅ ማድረግም ትልቅ ትኩረት ይፈልጋል የሚለው አቶ ጀዋር ከሁሉም ባለድርሻ አካላት የሚጠበቃለ ይላል። ይሄ ምርጫ ማያሸንፋል ብቻ አይደለም እንደ ፓርቲ የኔ ፓርቲ እንዲያሸንፍ ፈልጋለሁ ይ አደለም ግን ከዛ የበለጠ የምርጫው ፕሮሰስ በሀገራችን ላይ ኮንፊደንስ እንዲመጣ እዚህ ሀገር ያለ ጠመንጃ በሰላማዊ ትግል ለውጥ ስናመጣ አለማጨምጭ አጭር ይወለዳል ኖቤል የኖቤል ሽልማት ሰጥቶናል። ይህን ምርጫ ግን ፍትሐዊ፣ ሰላማዊ ውድድር ባለበት ካካሄድ የበለጠ ክብር በዓለም ላይ እናገኛለን። በህዝቦች መካከልም መተማመንና መቀራረብን ለማምጣት እና እንችላለን። እና በከፍተኛ ትኩረት እንዲሳተፉበት ነው ጥሪ ማዘጋጀት። ህዝቡ አንደኛ ይሄድል ዝም ብሎ በነፃ እንዳልመጣ በሰዎች ደም እንደመጣ የትላንትና ያለፉት አራት አምስት ዓመትን ብቻ አይደለም ማለት ያለው የሚፈልገው ቅድም እንዳልኩ ከነ መንግስቱ ነዋይ ጀምሮ የተማሪዎች እንቅስቃሴ፣ የተለያዩ የነጻነት ድርጅቶች ውስጥ በሚሊየን የሚቆጠር ወጣት ለዚች ሀገርና ለዚህ ህዝብ እንዲያልፍለት ህይወቱን አሳልፎ ሰጥቷል። በከፍተኛ ዋጋ ያገኘነው ድል ነው። በከፍተኛ ዋጋ ያገኘነው ድል ማባከር የለብንም፣ ማበላሸት የለብንም። ህዝቡ መረጋጋት አለበት። ምርጫ ብዙ ፉክክሮችን፣ ብዙ ክሶችን፣ ብዙ አጀንዳዎችን ወደ ፊት ለፊት ያመጣል። ያ ማለት ግን ህዝባችን መጋጨት አለበት ማለት አይደለም። ያ ማለት ፖለቲከኞች በተከራከሩ ቁጥር የፖለቲከኞች ደጋፊዎች ወደ መንገዱ ወጥተው ድንጋይ ይወራወሩ፣ ይገዳደሉ ማለት አይደለም። ክርክሮቹ፣ የፖለቲካ አመራሩ በተቻለ መጠን ሲቪል በሆነ በሰለጠነ መልኩ፣ በተረጋጋ መልኩ የሀገራችንን ነባራዊ ሁኔታ በአመላከተ መልኩ ማድረግ አለበት። ህዝቡ ግን ሰላማዊ መሆን መረጋጋት ካሁን እስከ ምርጫ ቀን ድረስ ኢቨን ከምርጫ በኋላ ህዝቡ መረጋጋት መቻል አለበት። ለምርጫ ዝግጅት ከማድረግ አንጻር መዘግየት አለ የሚለው አቶ ጀዋር የቴክኒክ ስራው እየተጣደፈ ቢሆንም የፖለቲካ ስራው በተለይ ግን ዘግይቷል ሲል ተችቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች ከሐረር ወደ ኬንያ ነው የሚወስደን። ተከታዩ ተጠርጣሪ የአልሻባብ ታጣቂዎች ሰሜን ምስራቃዊ ኬንያ ጋሪሳ ወረዳ ውስጥ ዛሬ ጠዋት ጥቃት አድርሰው ሶስት መምህራን መግደላቸውን የኬንያ ፖሊሶች አስታውቀዋል። አልሻባብ በሳምንታት ውስጥ በትምህርት ቤቶች ላይ ጥቃት ሲያካሂድ ይህ ሁለተኛው መሆኑ ነው። ባለስልጣናቱ ከአካባቢው መምህራን ለደህንነታቸው የአካባቢውን መምህራን ለደህንነታቸው ሲሉ አውጥተዋቸዋል። መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ አስተላልፈዋል። ቆንጅታ እየት አቀርበዋለች። ቁጥራቸው በውል ያልታወቀ ታጣቂዎች ሶማሊያ ድንበር ላይ በምትገኘው ገሪሳ ወረዳ ትምህርት ቤት ላይ ባደረሱት ጥቃት ነው መምህራኑ የተገደሉት። የፖሊስ ቃል አቀባይ ቻርልስ ኦዊኖ ታጣቂዎቹ በአካባቢው የፖሊስ ጣቢያ ላይም ጥቃት አድርሰዋል፣ የተጎዳ ሰው ግን የለም ነው ያሉት። ዛሬ ጠዋት ወደ ሁለት ሰዓት ገደማ ላይ የአልሻባብ ሚሊሻ ተብሎ የሚጠረጠሩ ታጣቂዎች ካሙቲ የአንደኛ ደረጃ ትምህርት ቤት ላይ ጥቃት አደረሱ። ትምህርት ቤቱ ካሙቲ ፖሊስ ጣቢያ ጎን ነው። የቴሌኮሚኒኬሽን መስመር ማከፋፈያውንም ለመምታት ሞክረው ነበር። ሶስት መምህራንን ገለዋል። ፖሊሶች አጥቂዎቹን ማደናቸውን ቀጥለዋል። የጋሪሳ ወረዳ የትምህርት ባለስልጣናት በበኩላቸው በሀገሪቱ መንግስት እርዳታ መምህራኑን አደጋ ሊደርስባቸው ይችላል ተብለው ከሚጠረጠሩ ትምህርት ቤቶች አውጥተዋቸዋል። ሀሊፍ ሼክ ኢሳክ የጋሪሳ ወረዳ የትምህርት ዘርፍ ኃላፊ ናቸው። የገበያ ማዕከሉ ላይ ጥቃት ደርሷል። የፖሊስ ጣቢያው ተቃጥሏል። የሳፋሪኮም መስመር ማከፋፈያ ጉዳይም ተቃጥሏል። ትምህርት ቤቱም ላይ ጥቃት ደርሷል። ገብተው ሙስሊም ያልሆኑትን አስተማሪዎች ወሰዱና ሶስቱን ገደሏቸው። አንዱ ቆስሏል። የቀሩትን መምህራን ወደ ጋሪሳ እንዲመጡ ነገር ናቸው አብዛኞቹን እኛው አመጣ ናቸው አሁን እዚህ ጋሪሳ ውስጥ ይሰበሰቡና ደህንነታቸው ወደሚጠበቅበት ወደ ሌላ አካባቢ ስለሚመደቡበት ውሳኔ ይነገራቸዋል። ሐሰን ኦመር የጋሪሳ ወረዳ ምክር ቤት አባል ናቸው። ጥቃት ከደረሰባቸው አካባቢዎች አንዱ እሳቸው የተመረጡበት ነው። ጋሪሳ ውስጥ በጸጥታ ረገድ ከሁሉም የሚሻለው ቡራ ወረዳ ሲሆን ከአሁን ቀደም መምህራንን ወደዚህ ነበር የሚዛወሩት። አሁን ይሄው እዚህም መጣ። ስለዚህ ጋሪሳ ውስጥ አንድም ደህና ቦታ እንደሌለ የሚያሳይ ነው። ባለፈው ሳምንት የአልሸባብ ታጣቂዎች ወረዳዋ ውስጥ የሚገኝ የገጠር ቀበሌ ያለ ሌላ ትምህርት ቤት ጥቃት አድርሰው ቢያንስ አራት ተማሪዎች ገድለዋል፣ ሌሎች አራት ተማሪዎች አቁስለዋል። የጸጥታ ኃይሎች ለመምህራንና ለተማሪዎች ደህንነት በቂ ጥበቃ አይሰጡም ተብለው ሲወነጀሉ ቆይተዋል። የጋሪሳ ወረዳ ኮሚሽነር መሩ ሙዋንጊ ጋሪሳ መንግስት ህዝቡን አለም ብለው ይከራከራሉ። አገሬው ፖሊሶችን መረጃ በመስጠት እንዲረዳም ጥሪ አቅርበዋል። ኮሚሽነሩ ኢኖሴንት ንጹሐን ነዋሪዎችን ነው የሚያጠቁት። የሚያሳዝን ነው። እኛም እንደ መንግስት የምንጠይቀው እንዲህ ያሉት አድራጎቶች እንዲቀንሱ ህዝቡ የደህንነት መስሪያ ቤቶችን ጥቆማ በመስጠት እንዲረዳ ነው። ኬንያ ሶስት አሜሪካውያን የተገደሉበትን በወታደራዊ ካምፕ ላይ የደረሰውን ጥቃት ጨምሮ ከአንድ ወር ባልበለጠ ጊዜ ውስጥ ለደረሱትና ቢያንስ 23 ሰዎች ለተገደሉባቸው ጥቃቶች አልሸባብ ነው የተወነጀለው። ጽንፈኛው ታጣቂ ቡድን የሶማሊያ መዋጋት ረገድ እያገዙ የሚገኙት የኬንያ ወታደሮች ሀገሪቱን ለቀው እንዲወጡ ነው የሚፈልገው። ቆንጅትን፣ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የአፍሪቃን ርዕሶችም ከተመሳሳይ ርዕስ ጋር ያቆየናል። የሶማሊያው ጽንፈኛ ቡድን አልሻባብ ባለፈው ሳምንት ኬንያ በሚገኝ ወታደራዊ ጦር ሰፈር ላይ ጥቃት የተከፈተው የፕሮፓጋንዳ ዘመቻውን ለማሳካት ነው ይላሉ የኬንያ ደህንነት ባለሙያዎች። ሌሎች ተንታኞች ደግሞ በምስራቅ አፍሪካዊቱ አገር ውስጥ ብዙ መሻሻል ቢታይም አልሻባብን ድል ለመንሳት ግን የቀጠናው ትብብር ያስፈልጋታል ነው የሚሉት። አልሻባብ ባለፈው ሳምንት እሁድ በኬንያ የጠረፍ ክልል ላሙ ላይ የዩናይትድ ስቴትስና የኬንያ ወታደራዊ ኃይሎች ባሉበት አካባቢ ጥቃት በከፈተበት ወቅት ሶስት አሜሪካውያን ሰራተኞች እንደተገደሉ በርካታ አውሮፕላኖችና ወታደራዊ ተሽከርካሪዎች ላይም ጉዳት መድረሱን ባለስልጣናቱ አስታውቀዋል። አዳነች ፍሳዬ የአሜሪካ ድምፅ ዘጋቢ ማሪያማ የአሜሪካ ድምፅ ዘጋቢ ማሪያማ ዲያሎ ያጠናቀረችውን ዘገባ እንዲሁም ካርላ ባብ ከፔንታገን ወይም ከመከላከያ ሚኒስቴር የላከችውን ዘገባ አጣምራ ለአፍሪካ ነክ ርዕሶች እንዲህ አጠናቅረዋለች። የአልሸባብ አማጺያን ማንዳበይ በተባለው የኬንያ የአየር ኃይል ሰፈር ጥቃት በከፈቱበት ወቅት የተኩስ ድምፅ ከሩቅ ይሰማ እንደነበር ተገልጿል። ገቡ ቢሆንም ከባድ የመከላከል ምላሽ ስለገጠማቸው ወደ ኋላ ተገፍተው አምስት ጅሃዳውያን እንደተገደሉ የኬንያ ወታደራዊ ቃል አቀባይ ገልጿል። ሰሐን በተባለው የጥናትና የልማት ድርጅት የሚሰሩ ተንታኝ ማት ብራይደን የማጥቃት እርምጃው ድፍረት የተሞላበት ነበር ብለዋል። ሄድ የሚችል አደጋ ልናይ የምንችል ይመስለኛል። አልሸባብ በቀጣይነት ኬንያን የማጥቃት ዓላማ እንዳለው የሚያሳይ ሊሆን ይችላል። ይህም እያደረገው በርካታ አሜሪካውያንንና ኬንያውያንን እንደገደለ ተናግሮ ነበር። ሁለቱ ሀገሮች ግን አስተባብለዋል። የኬንያ የደህንነት ባለሙያ ሙስጣፋ አርበው ብለዋል። ጽንፈኛው ቡድን አጋኑ ያቀረበውም ለፕሮፓጋንዳ ሲል ነው ብለዋል። ሙስጣፋ አሊ የተባሉ ኬንያዊ የደህንነት ባለሙያ አልሸባብ ለከፈተው ድፍረት የተሞላበት ጥቃት የፕሮፓጋንዳ ነጥቦችን ለማስመዝገብ ይጠቀምበታል። ይህንም ፕሮፓጋንዳም በሶማሊያና በዓለም ዙሪያ ይጠቀምበታል። ኬንያ ከስምንት አልሸባብ ድንበር ዘለል እርምጃ ሲወስድባት ቆይቷል። ኬንያ ወታደሮች ወደ ሶማሊያ የላከችው ጽንፈኛው ቡድን ከአሥርተ ዓመት በላይ ለሆነ ጊዜ ከሥልጣን ሊያስወግደው ሲጥር የቆየውን ዓለም አቀፍ እውቅና ያገኘውን የሶማሊያ መንግሥትን ለመጠበቅ መሆኑ የሚታወቅ ነው። ማት ብራይደን ታዲያ ኬንያ እርዳታ ያስፈልጋታል ይላሉ። በቀጠናው ዙሪያ የተሻለ ትብብር ካላገኘች በስተቀር ኬንያ ለጉዳት ልትጋለጥ ትችላለች። መቼ፣ የትና እንዴት ኬንያን የማጥቃት ፍላጎት ያለውም አልሸባብ ነው። ኬንያ እያንዳንዳቸውን እንዲህ አይነቶቹን ጥቃቶቹን ለመከላከል መቻል አለባት። ነገር ግን ከባድ ነው። ላሙ ክልል ተወዳጅ የጎብኚዎች መስህብ የሆነው በዓለም ቅርስነት በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበው ላሙ ደሴት ይገኝበታል። ክልሉ ከሶማሊያ ድንበር ጋር ስለሚቃረብ ብዙውን ጊዜ መንገድ ላይ በተቀበሩ ፈንጂዎች ጉዳት ይደርስበታል። አፍሪኮም በሚል አጽሮት የሚታወቀው የዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ የሶስት አሜሪካውያን ሕይወት ያጠፋውን ኬንያ ውስጥ የተፈጸመውን ጥቃት እንዲመረምሩ ሁለት ከፍተኛ ጀኔራሎችን ወደ ማንዳቤይ ኬንያ ልኳል። በአካባቢ ያሉት ወታደሮች ለተልኳቸው የሚያስፈልግ ሁሉ ያላቸው መሆኑን ለማወቅ አካባቢውን ማየትና ወታደሮችን ማነጋገር እንደሚያስፈልግ የአፍሪኮም አዛዥ ጀኔራል ስቲቨን ታውሰን ገልጸዋል። የዩናይትድ ስቴትስ ወታደራዊ ጀነራል ማይክል ቱሬሎ በአፍሪቃ ቀንድ ያሉትን እንቅስቃሴዎች የሚቆጣጠሩት የአየር ኃይል ብሪጋደር ጀነራል ሊዮናርድ ኮሲንስኪና የአፍሪኮም የሎጂስቲክስ ስራ አስኪያጅ የካምፕ ሊምባ ሰፈርንና ማንዳ በይ የአየር ኃይል ሰፈርን ባለፈው ሐሙስ መጎብኘታቸውን የዩናይትድ ስቴትስ የአፍሪካ እዝ ገልጿል። የዩናይትድ ስቴትስ ወታደራዊ ኃይሎች ማንዳቤይን የሚጠቀሙት አጋር አፍሪቃውያን ኃይሎች ለሚከሰቱ ቀውሶች ምላሽ እንዲሰጡና በቀጠናው የዩናይትድ ስቴትስ ጥቅምን ለመጠበቅ እንዲችሉ ለማሰልጠን ነው። አድማጮች፣ ባለፈው ሳምንት አልሸባብ በኬንያ ግዛት ላይ በሚገኘው ማንዳበ የከፈተውን ጥቃት አስመልክቶ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ ከሚገናኝ። አዳነች ፍሳሐዬን ለአፍሪቃ ነክ ጥንቅሮ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3ና በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። አሁን ወደ ሁለተኛው አጋማሽ ስርጭት ቀዳሚ ቅንብር ነው። በቀጥታም ወስዳችሁ በምዕራብ ኦሮሚያ አራቱም የወለጋ ዞኖች የኢንተርኔትና የስልክ አገልግሎቶች መቋረጣቸው በሕገ መንግስቱ የተደነገገውን ሀሳብን በነፃነት የመግለጽ መብት የሚጋፋ ነው፣ ከቴሌኮሙኒኬሽን አዋጅ ጋርም ይጋጫል ሲሉ የጋዜጠኝነትና ተግባቦት መምህራን መናገራቸውን ጠቅሶ ናኮር መልካ ተከታዩን አጠናቅሯል። የአገርን ደህንነት ለአደጋ ላይ የሚያጋልጥ ወይም ለአደጋ የሚጥል የጸጥታ ሁኔታ ሲፈጠር አንዳንድ አገልግሎቶች እንዲቋረጡ ቢደረግም በአሁኑ ደረጃ ግን ለዚያ የሚያበቃ ችግር አልተፈጠረም ነው የሚሉት ሌላው የአዲስ አበባ ዩኒቨርሲቲና የጸጥታና ሰላም ዘርፍ ዶክትሬት ተማሪ ናኮር መልካ ነው ያነጋገራቸው። በምዕራብ ኦሮሚያ አራቱም የወለጋ ዞኖች የስልክና ኢንተርኔት አገልግሎት ከተቋረጠ አስር ቀናት አልፈዋል፣ ይላል አንድ ለደህንነቴ ስለምሰጋ ስሜን አልጠቅስም የሚል የወሮ ጉድሮ ወለጋ ዞን ነዋሪ። በዚህም ምክንያት ህብረተሰቡ ችግር ውስጥ ወድቋል፣ የንግድና ማህበራዊ እንቅስቃሴ ላይም ትልቅ ጫና ፈጥሯል ይላል። ኔትወርኩ ከጠፋ ህዝብ የሚፈልገውን ማገበያየት፣ የታመሙ ሰዎችን መጠየቅ፣ ምንም ነገር ሊያገኝ ይችላል እና ብዙ ችግር ነው ያጋጠመን። የህዝብን ጥቅም የሚጠቀምበት አገልግሎት አቋር ደግሞ ዲሞክራሲ የሚባለው ህዝብ የሚፈልገውን ነገር ከተሟላለት ነው። ዲሞክራሲ የሚባለው ለህዝብ ነፃነት የማንኛውም ነገር መንቀሳቀስ፣ መገበያየት ይህ ኔትወርክ ተቋርጠለም ለዚህ እንዲያውቅልን ነው የሚፈልገው። በዚህ ጉዳይ ዙሪያ የተግባቦትና ጋዜጠኝነት እንዲሁም ሰላምና ፀጥታ ምሁራንን በስልክ አናግሬ ነበር። የአምቦ ዩኒቨርሲቲ መምህርና በደቡብ አፍሪካ ዩኒቨርሲቲ ዩኒሳ በተግባቦት ሳይንስ ትምህርት የዶክተሬት ድግሪያቸውን በመከታተል ላይ የሚገኙት ረዳት ፕሮፌሰር ዳኖ እንዳሉ ምዕራብ ኦሮሚያን ለብቻ ነጥሎ የስልክና የኢንተርኔት አገልግሎት ማቋረጥ የሰብአዊ እና ዲሞክራሲያዊ መብት ጥሰት ነው ይላሉ። ሁለንተናዊ ኪሳራውም ከፍተኛ መሆኑን ይናገራሉ። የሞባይል የስልክ አገልግሎት እንዲሁም የኢንተርኔት አገልግሎት ተቋርጧል። እሱ በከፍተኛ ስጋት ውስጥ ወጥቋል። ይሄ እንደኔ ከሰብአዊ መብትም ከዲሞክራሲያዊ መብትም ጋር የሚጣረር ይመስለኛል። ለምን ብባል በየአንደኛ ክፍለ ዘመን ውስጥ አንድ ዜጋ ሀሳቡ በፈለጉ ሚንስ የመግለጽ አስተያየት፣ የመስጠት የመጻፍ ይሄ ህገ መንግስታዊ መብቱም በሀገራችን በምዕራብ ኦሮሚያ የሆነው ያለው ነገር እኛ ማናቅም የአለምም ማቅም ብዬ ነው የሚያስብ ይሄ ከፍተኛ ስጋት ውስጥ ገብተዋል መንግስት በምራ በኦሮሚያ የተለያዩ ችግሮች ሲከሰቱ እንደነበረና የጸጥታ ችግር እንዳለ ይታወቃል። ሰላምን ለማረጋገጥ የሰፊውን ህዝብ መብት መጋፋት አለበት ብዬ አላስብም። የመናገር መብት፣ የመጻፍ መብት፣ ሀሳቡን የመለዋወጥ መብት፣ ሚዲያን የማግኘት መብት ማግኘት አለበት ብዬ አስባለሁ። በፖለቲካ ዘርፍ አንጻር ካ ኪሳራ ነው፣ የማህበራዊ ኪሳራ ነው፣ ኢኮኖሚያዊ ኪሳራ ያለበት ነው። አለም ኢትዮጵያን በዚህ መልክ ሲያይ የሀገሪቱን ገጽታ የሚጎዳ ነገር ይመስለኛል። የአዲስ አበባ ዩኒቨርሲቲ የብዙሃን መገናኛና ተግባቦት ትምህርት ዶክተር ይታማል ሪ ግዛቸው ነመምሳ የአገልግሎቱ መቋረጥ በሰው አእምሮ ላይ የሚፈጥረው ተጽዕኖ ከፍተኛ ነው ካሉ በኋላ አገልግሎቱን በተመለከተ የኢትዮጵያ ቴሌኮሙኒኬሽን ያወጣውን አዋጅ የሚጻረን ነው ብለዋል። የሀገሪቷ ኢኮኖሚ ላይ ትልቅ ተጽዕኖ አለው። ሰዎች እርስ በርስ እንቆራውን በአግባቡ ሊሰራ አይችልም። መንግስት ያየ ሰላም ችግር ስላለ ነው። ይሄ ደግሞ በአፈና አይደለም መመለስ ያለበት። እንደ የፕሬስ ህጉ ሰዎች በነፃነት የፈለጉትን መረጃ ከፈለጉ ቦታ መለዋወጥ እንደሚችሉ እና የራሳቸውንም ኢንፎርሜሽን የመስጠትና የመቀበል ነፃነት First uh, so, so I, I'm, just, I, I'm to go, going to and ማክበር አለመቻል። መንግስት የተለያዩ ህጎችን አውጥተዋል። ቴሌኮሙኒኬሽን ላይ ከአስራ ዘጠኝ ዘጠና ስድስት ጀምሮ ሁለት ሺ ሁለት እንዲሁም ሁለት ሺ አስራ ዘጠኝም በፓርላማ የጸደቀው የቴሌኮሙኒኬሽን ፊክስ አለ። ይህ ህግ ደግሞ በስራ ላይ አለመዋል ይሄ ችግር እንዲከሰት አስራአል። የስልክና ኢንተርኔት አገልግሎት መቋረጥ የመንግስትን ጥሩ ስም የሚያጎድፍ ነው። በምዕራብ ኦሮሚያ ያለው ጸጥታ ሁኔታ አገልግሎቱን ለማቋረጥ የሚያበቃ አይደለም ያሉት ደግሞ የአዲስ አበባ ዩኒቨርሲቲ ሰላምና ጸጥታ ሶስተኛ ዲግሪ ተማሪ ቀነኒ ጅባት ናቸው። መንግስቱ በአለም ደረጃ ራሱ የሰላም አምባሳደር ወይም የሰላም ኖቤል የተሸለመ ነው እንደምናውቀው። ከዚህ በፊት ተጣሉትን ሀገሮች ወይም ህዝቦችን በሰላም በውይይት በማግባባት ያመጡትን ውጤት ነው በአለም ደረጃ ላይ የተሸለመ። ኢንተርኔት የሚዘጋ የሚደረጉ ጦርነት በሀገር ሀገር ላይ ህዝብ ለህዝብ ላይ ህዝብ መንግስት ላይ ሲደረግ በተለይ በኮንጎም፣ ሱዳንም በተለያዩ ትላልቅ ሀገሮች ላይም እኮ ይህ ሲደረግ እንሰማለን። ግን ይህ አንድ ቦታ ነው። መንግስት ፈጥኖ ነው በዚህ አካባቢ ያሉ ህዝብ ላይ እርምጃ አይነት እርምጃ የወሰደ እስካሁን እስካልተፈቀደ ድረስ እዛ አደጋ ላይ እስካልደረስን ድረስ ኢንተርኔት መዝጋት ማለት ለእኔ ከባድ ነው። ለችግሩ እልባት ይሆናል ያሉትንም ምሁራኑ እንዲያብራራሉ። ዓለም አካባቢ እየሆነውን ነገር ማየት መቻል አለበት መስማት መቻል አለበት። ስለ ጉዳዩ እያየን እየሰማን ብንነጋገር እና አሳብ ብንቀያየር የመንግስት ሚዲያም የግል ሚዲያም ኒውስሩም ብጭ ውስጥ ቁጭ ብሎ ነገሮቹን ከሚያዩት ወጣ ብሎ ኢቭን ኢንተርኔትም እያለ ሞባይልም እያለ እዚህ አካባቢ እየሆነ ያለውን ነገር ለዓለምና ና ለህዝብ ማሳወቅ መቻል አለባቸው። ይሄ እኮ ነው የእኛን ዲሞክራሲ የሚያሳድጉ የተሻለ ዲሞክራሲ እንድንገነባ የምንችለው የሰውን አፍ በማፈን አይደለም፣ የሰውን አይን በመዝጋት አይደለም፣ ሚዲያን በመዝጋት አይደለም። መንግስት ሌላውን አማራጭ ነው ወሰድ መቻ። ሰላማዊ በሆነ መንገድ መነጋገር፣ ሰላምን ማውረድ የሚቻልበት ሁኔታ አለ። የታጠቀን ቡድን የማይቻል ይታወቃል። በሰላምና ጸጥታ ዙሪያ ማግባባት ይቻላል፣ ሶስተኛ ወገንን በማገባት ወይም ደግሞ ቀጥታን ሴት ብን በማወያ የመንግስት አካልን ህዝብ ጋር ገብቶ ምንም ተረሳሉ እንዴት አንድ ላይ አዋይደን ሲችናገር ሰላም እናምጣት የሚለው ደጋግሞ በባህላዊ በሃይማኖትም፣ በህጋዊ መንገድም የምጠየቅበት ሁኔታ አለ። አንደኛ ቴሌኮሙኒኬሽን ነጻ ማድረግ የፖለቲካ ጫና ማውጣት ኢንፎርሜሽን መከልከል ችግሮች ባልነበሩበት አካባቢዎች ራሱ ችግሮች ሊቀሰቀስ ስለሚችል መንግስት እንደዚህ አይነት ነገር በመቆጠብ ኢንፎርሜሽኑን ነጻ ማድረግ ይገባዋል ማለት ነው መንግስት በዚህ አይነት ሜዳ ምንም ደግሞ መፍጠር። አገልግሎቱ ለምን እንደተቋረጠና እስከ መቼ እንደሚቆይ ከኢትዮ ቴሌኮም ለማወቅ ያደረግነው ተደጋጋሚ ሙከራ አልተሳካም። ድርጅቱ የገጠመውን ችግር አስመልክቶ መግለጫ አወጣለሁ ቢልም እስካሁን ያለው ነገር የለም። የብልጽግና ፓርቲ ኦሮሚያ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ባለፈው ሳምንት ለቪኦኤ በሰጡት ቃለ ምልልስ መንግስት በምዕራብ ኦሮሚያ በሚገኙ የኦሮሞ ነጻነት ሸማቂዎች ላይ እርምጃ እየወሰደ መሆኑን ጠቅሰው እርምጃው ከኢንተርኔትና ስልክ አገልግሎት መቋረጥ ጋር ግንኙነት የለውም ብለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር፣ ለዘገባው አመሰግናለሁ። አድማጮች፣ እዚህ ግድም ሳምንታዊው ስፖርት ዜናዎች የሚቀርቡበት ነው። አዘጋጅና አቅራቢ ግርማቸው ከብ ሰላም እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት ታደሰ ወርቁ የአገር አቋራጭ ውድድርን ማሸነፉ፣ ለኢራን በኦሊምፒክ ጨዋታዎች ሜዳሊያ ያስገኘችው ብቸኛዋ ሴት ከሀገር መኮብለሏን ማስታወቋ፣ ወልዋሎ አዲግራት ዩኒቨርሲቲ ከውጤት ቀውስ አለመውጣቱ፣ እንዲሁም የኢትዮጵያ የሴቶች ከ17 ዓመት በታች ብሔራዊ ቡድን በዩጋንዳ መሸነፉ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በህንድ አስተናጋጅነት ለሚካሄደው የ2020 የሴቶች ከ17 ዓመት በታች የእግር ኳስ ዋንጫ ለማለፍ የቅድመ ማጣሪያውን የመጀመሪያ ጨዋታ ያደረገው የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን በዩጋንዳ 2ለ0 ተሸንፏል። ለዓለም ዋንጫው ከአፍሪካ ሦስት ቡድኖች የሚያልፉ ሲሆን የኢትዮጵያ የሴቶች ከ17 ዓመት በታች ብሔራዊ ቡድን ከታህሳስ 1 ቀን 2012 ዓ ም ጀምሮ ዝግጅት አድርጓል። ብሔራዊ ቡድኑ በቀን ለሁለት ጊዜ ልምምድ ሲያደርግ ከቆየ በኋላ ባለፈው ሐሙስ ወደ ዩጋንዳ አምርቷል። ባለፈው ቅዳሜ በተደረገው የመጀመሪያ ጨዋታም በዩጋንዳ ሁለት ለዜሮ ተረድቷል። ዩጋንዳ ገና በአራተኛው ደቂቃ መሪ የሆነች ሲሆን በ85ኛው ደቂቃ ደግሞ ሁለተኛውን ጎል ደቅማለች። የሴቶች ከ17 ዓመት በታች ብሔራዊ ቡድኑ አሰልጣኝ ሳሙኤል አበራ ከጨዋታው በኋላ በሰጠው አስተያየት የመጀመሪያውን ግጥሚያ ብንሸነፍም በመልሱ ጨዋታ በሜዳችን ብዙ ጎል አስቆጥረን ወደ ቀጣዩ ዙር የምናልፍበት እድል አለ ብሏል። የመልሱ ጨዋታ ከሁለት ሳምንት በኋላ የሚካሄድ ሲሆን የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን አሸንፎ የሚያልፍ ከሆነ የብሩንዲና ታንዛኒያን አሸናፊ ይገጥማል። በኢትዮጵያ ፕሪሚየር ሊግ ስምንተኛ ሳምንት ጨዋታዎች መሪ የነበረው ወልዋሉ አዲግራት ዩኒቨርሲቲ በሜዳው ሲሸነፍ፣ መቀሌ ሰባ እንደርታና ፋሲል ከነማ ድል አድርገዋል። ወልዋሎ በሜዳው ሳይጠበቅ በሃዲያ ሆሳና ሲሸነፍ የፕሪምየር ሊጉ መሪነትንም ተነጥቋል። የአዲግራቱ ቡድን የውድድር ዘመኑን በጥሩ ብቃት የጀመረ ቢሆንም ካለፉት አራት ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። የሆሳናውን ቡድን ደግሞ ድሉ ከደረጃው ግርጌ አስወጥቶታል። መቀሌ ሰባ እንደርታ ከሜዳው ውጪ ወልቂጤ ከተማን አንድ ለባዶ በማሸነፍ መሪነቱን ከወልዋሎ ተረክቧል። በሳምንቱ ተጠባቂ ጨዋታ ፋሲል ከነማ ኢትዮጵያ ቡናን ጎንደር ላይ ሁለት ለአንድ አሸንፏል። ከተከላካይነት ወደ አጥቂነት የተለወጠው ሙጅብ ቃሲም ሁለቱንም የፋሲል ጎሎች በማስቆጠር የሊጉን ከፍተኛ ጎላግቢነት መምራቱን ቀጥሏል። ሙጂብ በስምንት ጨዋታዎች ዘጠኝ ኳሶችን መረብ ላይ አሳርፏል። በሌላ የሳምንቱ ያልተጠበቀ ውጤት ደግሞ ስሁል ሽረ ከሜዳው ውጭ አሸንፏል። ሽረ ወደ ሶዶ አምርቶ ወላይታ ድቻን ሁለት ለባዶ አሸንፏል። በሌሎች ጨዋታዎች ሰበታ ከተማ ጅማ አባ ጅፋርን፣ እንዲሁም ሲዳማ ቡና ባህር ዳር ከተማን ሶስት ለአንድ ረድተዋል። ቅዱስ ጊዮርጊስ ድሬዳዋ ከተማን 3 ለ2 ሲረታ፣ አዳማ ከተማ ከሐዋሳ ከተማ አንድ ለአንድ አቻ ተለያይተዋል። መቀሌ ሊጉን በ16 ነጥብ ይመራል። ፋሲል በ15 ነጥብ ይከተላል። ወልቅጤ ደግሞ የደረጃው ግርጌ ላይ ተቀምጧል። ታደሰ ወርቁ የሁዋን ሙጉኤርዛ አገር አቋራጭ ውድድርን አሸንፏል። የዓለም አትሌቲክስ አገር አቋራጭ ተከታታይ ውድድር አምስተኛ መዳረሻ የሆነው 77ተኛው የሁዋን ሙጉኤርዛ ዓለም አቀፍ ሀገር አቋራጭ ፍልሚያ እሁድ ጥር 3 ቀን 2012 ዓ ም ተካሂዷል። የዓለም ከ20 ዓመት በታች ሀገር አቋራጭ ሻምፒዮና የብር ሜዳሊያ ባለቤቱ ታደሰ ከሌላኛው ኢትዮጵያዊ ሚልኬሳ መንገሻና ከኤርትራዊ አሮን ክፍሌ በውድድሩ መጀመሪያ ላይ ከፍተኛ ፍክክር ገጥሞታል። ከሶስተኛው ኪሎ ሜትር ጀምሮ መሪ ሆኖ ታደሰ አሮንና የዩናይትድ ስቴትሱ ፖል ቼሊሞ ተከትለውታል። የ17 ዓመቱ ታደሰ የውድድሩ አጋማሽ ላይ ከተፎካካሪዎቹ ተነጥሎ ከወጣ በኋላ ወደ ኋላ አልተመለከተም። ታደሰ የ10.8 ኪሎ ሜትር ውድድሩን በ31 ደቂቃ 39 ሰከንድ ሲያሸንፍ ሁለተኛ የወጣውን ኬንያዊውን ሪቻርድ ያቶርን በ24 ሰከንዶች ቀድሞታል። ኤርትራዊ ዋሮን ሦስተኛ ወጥቷል። የዓለም ከ20 ዓመት በታች አገር አቋራጭ ሻምፒዮኑ ሚልኬሳ አምስተኛ ሆኖ ጨርሷል። የሴቶቹን ውድድር ኬንያዊቷ ሄሌን ኦቢሪ የሀገሯን ልጆች ቢያትሪስ ቼቤትና ኤቫ ቼሪኖን አስከትል አሸንፋለች። ለኢራን በኦሊምፒክ ጨዋታዎች ሜዳሊያ በማግኘት ብቸኛዋ ሴት የሆነችው ኪሚያ አሊዛዴህ ከሀገር መኮብለሏን አስታወቀች። ኪሚያ ከሶስት ዓመት ተኩል በፊት በተካሄደው የሪዮ ኦሊምፒክ በቴኳንዶ ከ57 ኪሎ ግራም በታች ውድድር የነሐስ ሜዳሊያ አሸንፋለች። እሷ ግን የኢራን መንግስት ስኬቴን ለፖለቲካ ጥቅም አውሎታል፣ በማለት ኪሚያ በኢንስታግራም ገጿ በጻፈችው አስተያየት የተጨቆነውን ማንነቴን አሁን በነፃነት ላስተዋውቃችሁ ስትል ጀምራለች። እኔ በኢራን ከሚጨቆኑ በሚሊዮኖች የሚቆጠሩ ሴቶች አንዷ ነኝ። መንግስት የሚፈልገው ቦታ ሁሉ ሄጃለሁ። እነርሱ ልበሽ ያሉኝን ለብሻለሁ። እነርሱ ያዘዙትን እያንዳንዱን አረፍተ ነገር አስተጋብቻለሁ ብላለች ኪሚያ የኢራን መንግስትን በተቸችበት ጽሑፏ። አሁን በአውሮፓ እንደምትገኝ የተናገረችው ኪሚያ በአውሮፓ ለመኖር ጥሪ ያቀረበላት እንደሌለ ግን ገልጻለች። ግብዝነት፣ ውሸት፣ የፍትሐዊነትና ሽንገላ ባሉበት መገኘት አልፈለግኩም። ውሳኔው የኦሊምፒክ ወርቅን ከማሸነፍ በላይ ከባድ ነው። ሆኖም የትም ቢሆን የኢራን ልጅ ነኝ በማለት ከሀገር የለቀቀችበትን ምክንያትም አስረድታለች። ኪሚያ ከጁዶ ተወዳዳሪው ሰኢድ ሞላይ ቀጥሎ ከኢራን የኮበለለች ትልቅ ስም ያላት ስፖርተኛ ነች። ኢራን በተለይ በስፖርት ሴቶችን ታገላለች በሚል በስፖርትና ሰብአዊ መብት ተሟጋቾች ተደጋጋሚ ክስ ይቀርብባታል። ሴት ተመልካቾች ጨዋታ ለመመልከት ስታዲየም እንዲገቡ የፈቀደችውም ባለፈው ጥቅምት ወር ነው። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። ግርማቸው ከበደን ለግሩም ስፖርት ዝግጅቱ እናመሰግናለን። አድማጮች ሁለት ዝግጅቶች ለምሽቱ ይዘናል። ቀደም ብለን በማስታወቂያችን የገለጽ ነውንም ላስታውስ በናይል ወንዝ ጉዳይ ሳምንት አዲስ አበባ ላይ ያለ ስምምነት የተቋጨው የኢትዮጵያ የግብጽና የሱዳን ድርድር ዛሬ እዚህ ዋሽንግተን ላይ ቀጥሏል። ይሄንን ሂደት ተከታትለን እንዘግባለን። በነገው ምሽት እናቀርባለን ቆየት ብሎ ከሚቀርቡት ውስጥ እንደ ደረሱልን እናቀርባለን። አንድ ሁለቱን ላስተዋወቅ ከአንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እያሉ በታጣቂዎች ታገቱ ከተባሉ ከዩኒቨርስቲ ተማሪዎች ውስጥ ሀያ አንዱ መለቀቃቸውን ከጠቅላይ ሚኒስትር ጽህፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው አንዳንድ ቤተሰቦች ግን እስካሁን ከታገቱ ልጆቻቸው የሰሙት ያለመኖሩን ለአሜሪካ ድምፅ ተናግረዋል። የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጠው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ብለዋል። እገታው የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች ውስጥ ወይም ታጣቂዎች መሆን ነግረዋል። የዚህን ዘገባ ዝርዝር እንደደረሰ እናቀርባለን። ፕሬዚዳንት ትራምፕ ባለፈው ሳምንት ስለ ኖቤል የሰላም ሽልማት የተናገሩት ኤርትራ፣ ግብጽ መስላቸው ነው የሚሉ አስተያየቶች እየተሰሙ ነው። በኢትዮጵያ ጉዳዮች ላይ ብዙ በመናገር ወይም አስተያየት በመስጠት የሚታወቁት የዩናይት ስቴትስ የውጭ ጉዳይ የቀድሞ የዩናይት ስቴትስ የውጭ ጉዳይ የአፍሪቃ ጉዳዮች ረዳ ሚኒስትር ሀርማን ኮሆን አንዱ ናቸው። የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴም ተመሳሳይ ሀሳብ አለው። ሀርማን ኮህንን ያነጋገረው ሰለሞን አባተ የተከታዩን እያደረሰ ነው። አሁን በቀጥታ ቀደም ብዬ ወደ አስተዋወቅኩት ዝግጅት ልውሰዳችሁ። ጽዮን ግርማነች ያጠናቀረችው የታገቱትን ተማሪዎች ጉዳይ ይመለከታል። እንዳነጋገር ናቸው። ቤተሰቦች ገለጻ በደምቢዶሎ ዩኒቨርሲቲ ከአንድ ወር ተኩል በፊት የዩኒቨርሲቲ ተማሪዎች ግቢውን ለቀው የወጡት ህዳር 21 ቀን 2012 ዓ ምህረት ነው። ተማሪዎቹ ከህዳር 23 ቀን ጀምሮ በተለያዩ ቀናትና ሰዓታት የእነርሱ ባልሆነ የስልክ ቁጥር ለቤተሰቦቻቸው ስልክ እየደወሉ ጫካ ውስጥ መታገታቸውንና ያገቷቸው ሰዎችም ታጣቂዎች መሆናቸውን ገንዘብ ወይም ሌላ መገናኛ ብዙሀን መዘገብ የጀመሩት እገታው ተፈጸመ ከተባለ ከአንድ ወር ከአስር ቀናት በኋላ ጉዳዩ በማህበራዊ ሚዲያ ላይ ከወጣ በኋላ ነው። ወላጆች ለአሜሪካ ድምጽ ሲናገሩ የልጆቻቸው ጉዳይ ትኩረት እንዲያገኝ የክልሉ መንግስት ባለስልጣናት ገኙበታል ስለተባለው ቦታም የመረጃ ፍንጭ የሰጠችው በደሚዶሎ ዩኒቨርሲቲ የአንደኛ ዓመት ተማሪ እንደነበረች የምትናገረው ተማሪ አስመራ ሹሜ ናት። አስመራ የምትለው በዩኒቨርሲቲ ውስጥ ረብሻ ሲነሳ አስጊ የነበረው ከአማራ ክልል ለመጡ ተማሪዎች በመሆኑ ለጊዜውም ቢሆን ገለል ማለታችን ጥሩ እንደሆነ ከሌሎች ተማሪዎች ስለተነገረን በአብዛኛው ተቀራራቢ አካባቢ የሆነ ልጆች ተሰባስበን በመኪና ተሳፍረን በጋምቤላ በኩል መንገድ ለማድረግ ጀመርን ብላናለች። ነገር ግን በደንብ ዶሎ ና በቸው እርሷን በመካከሉ አምልጣ ጫካ ውስጥ ተሸሽጋ ከቆየች በኋላ በሶስተኛው ቀን ወደ መንገዱ ስትወጣ አንድ የአካባቢው ነዋሪ የሆኑ አባት እንዳተረፏት ትናገራለች። ጫካ ውስጥ የቀሩት ደግሞ አስራ ሰባት የዩኒቨርሲቲ ተማሪዎች እንደሆኑ አስራ ሶስት ሴቶችና አራት ወንዶች መሆናቸውን ሁሉንም በስም ጠቅሳ ነግራናለች። ቅዳሜ ዕለት ይህን ጉዳይ በተመለከተ መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላውን በበኩላቸው ተማሪዎቹ መታገታቸውን አረጋግጠው አሁን ታግተው ያሉት አምስት የደንቢዶሎ ዩኒቨርሲቲ ተማሪዎችና አንድ ወንድ ደግሞ የአካባቢው ነዋሪ የሆነ ተማሪ መሆናቸውን ተናግረዋል። አስራ ሶስት ሴትና ስምንት ወንድ በድምሩ ሀያ አንድ ተማሪዎች ደግሞ መለቀቃቸውን ገልጸዋል። አቶ ንጉሱ በገለጹት መሰረት ታግተው የነበሩት ተማሪዎች ቁጥር ሀያ ሰባት ነው። ልጆቻቸው እንደታገቱባቸው ከሚገልጹ በጎጃም ነዋሪዎች መሆናቸውን የገለጹልን ስድስት ቤተሰቦች አነጋግረናል። ስድስቱም ልጆቻቸው ስለመለቀቃቸው የሚያውቁት ነገር እንደሌለ ይናገራሉ። ስማቸው ቢገለጽ ለልጆቻቸው አደጋ ሊሆን ስለሚችል እንድናቆየው ጠይቀውናል። ምንም የሰማነው ነገር የለንም። ያው ዜና ላይ ሰማን። ያው ግማሾች ተለቀዋን፣ ግማሾችን ደግሞ እየጠበቅን ነው፣ እናስለቃለን የሚል ነገር ሰማን። በቃ በትግስት እነሱን እየጠበቅን ነው አሁን። ማለት ሌላ የሰማነው ነገርም የለም፣ ያናገርነው አካልም አካል አሁን ይደን የለም። ያው እነሱን እየጠበቅን ነው። ከእንግዲህ ግን ያው ማይሆን ከሆነ ወደ መንግስት እንሄዳለን፣ ወደ ሚመለከተው አካል እንሄዳለን ብለን አስበናል። ከእናንተ መካከል እንግዲህ ስትደዋወሉ እንደነበረ እርስ በርሳችሁ አንድ ቤተሰብ ለአንድ ቤተሰብ ስትጠያየቁ እንደነበረ ገልጸውልኛልና የተለቀቀ ሰው አለ የሰማችሁ? ምንም የለም። ሁላችን እንደዋወላለን። የሁሉም ቤተሰብ ባል ምንም የተለቀቀ ሰው የለም እስካሁን ድረስ የደወለ ሰውም የለም። የተደወለለት ወላጅ የለም። ምንም ነገር የለም። በቃ የሄዳችሁት፣ ያናገራችሁት የመንግስት ባለስልጣን አለ ከዛ በኋላ እንግዲህ በቅዳሜና በሰኞ መካከል? አይ አልሄድንም፣ ግን ምናልባት አንዳንድ ያው ሰዎች ለመደወል ሞክረን ነበር። አይ ይለቀቃሉ፣ ያው በትዕግስት ስንጠብቅ የሚል ነገር ነው የተሰጠን እንጂ ወደ መስሪያ ቤት አልገባንም። ከእንግዲህ በኋላ ግን እንገባለን ብለን አስበናል። ምናልባት እንግዲህ ነገን ከነገም በኋላ አይተር ያለውን ነገር መንግስት እውነታውን ነው የሚናገር አይዋሸንም የሚለውን ነገር ነው ያዝነው። ነገር የለንም። ያው መስ ስቁጭ ብለን እየጠበቅን ነው ያለን። ሌሎች የሁለት ተማሪ ቤተሰቦችም አነጋግረናል። እኛ ደሀ አርሶ አደሮች ነን፣ ልጆቻችንን በችግር ነው ያሳደግነው ብለዋል። ስለመለቀቃቸውም የሚያውቁት ነገር እንደሌለ ጨምሮ አስረድተዋል። መንግስታችን ያው ተለቋቸዋል ለቅጫ ያለው ብሏል። በየቴሌቪዥኑ ያየ ሰው ተለቋል የሚል በቃ በዜና ሲነገር በዚያ ያየ ሰው ነው ሁሉ ደስታውን የነገረን የተወለደ ዘመድ ያው ያየ እንኳን ደስታላቸው ያለን ቴሌቪዥን ያየ ነው። በወሬ ለአንድ ቀን ደስታ ብቻ ተረጋግተን ደስተኛውን ከከረመ ያው ሁለት ወር ማለት ነው። በሀያ አንድ ህዳር ሀያ አንድ የታገቱ ልጆች እስከ ዛሬ ከወለል ከማልቀስ ነው ያለን። ቤተሰቡ በሙሉ ያው በጣም ልጇም በስራ ሲከብዳት ትረዳት ነበረ። ልጅቱ በጣም ተፈቃጅ ልጅ ናት። ለእናት አባቷ በጣም ታዝናለች። በዚያ ምክንያት ያን ታሳቢ በማድረግ በትዮቱ ያው በጣም ጎዳ ብላብኛለች። ስለዚህ ግን አሁን ለአንድ ቀን ደግሞ እስኪ ብለን እንደስታ ሰምተን አሁን ነገር ልንረከብ ነው በምንልበት ሰዓት የለም ወሬ ሆኖ አሁንም ዙረን ወደ ለቅሳችን ነው የገባ ነ እያለቀስን እያነባን ወለላችን ነው ዙረን የወደቅ ነው ዜና ትክል መልቀፋ ነው ያለው እ ሰማት ነገር የለኝም። ልጄ ድምፅ ማለቅሶ ቀረች። እንግዲህ አልቀስ ነው ትምህርት ቤት ካሄደቸው ቀረች። ስዲ ዘዙ ይህ መንግስት እንደተረከባት ትምህርት ቤት እንደሄደች ቀረች። ዘዛ ጥጣፍ እንዲ አልሆነ ነው ብኛ ቀምጫ ያለ አይምሮ ወይንም አላውቀውም። አገልጋይ ልጄ ነበረች። ተረቃቁ ብለው አስደስተውንን ነበር። ተለቀቁ የተባለ ወሬ ምሮ ውጅ ጠፋ ሄደ አልተለቀቁም። ወሬ ብቻ ነው ያው በኤስ ቲ ቪ ነው እንጂ የሰማን ምንም ነገር፣ የነሱ ወደኛ የደወሉን ነገር የለም። አደረስ ምን ድምጽ ነገር ሳሁን የለም። የሌሏ ተማሪ ቤተሰብ በበኩላቸው የልጆቻቸውን መታገት ከሰሙ በኋላ ወዲያውኑ ከጎጃም ወደ ዩኒቨርሲቲው ሄደው ለመከታተል ሞክረው እንደነበር ይናገራሉ። ልጆች ይለቅቃሉ እናንተ ትሞታላችሁ ብለው አንገራገሩን። ሁሎችም ስናመለክት እንደገና ሄደን ለጠምት ደግሞ ሁለት ሶስት ቀን አደርነ። አጣራ ስንደውልላቸው ስልክ ተቀብለናል እንግዲህ የለም፣ ልጆች ይገባሉ። ነገር ምሽት ስንደውልላቸው ማልዳ ይገባሉ ይላሉ። ማልዳ ስንደውልላቸው ምሽት ይገባሉ ይላሉ። እዛ ደግሞስ ያው መስ በወቅቱ ስልክ ተቀብለው ለመጡት የዩኒቨርሲቲው አመራሮች አሁንም ሲደውሉ እኛ አካባቢውን ለቀን ወተናል። አካባቢው ላይ ሄደው እገታው ለገንዘብ ከሆነ ለመክፈል ዝግጁ መሆናቸውን በመግለጽ በሚደወልላቸው ስልክ ለመደራደር ሞክረው እንደነበር ይናገራሉ። አጋቶቹ የሚፈልጉት ከመንግስት ጋር ነው የሚሉልን ከመንግስት ጋር ነው እንጂ እያ ምንም እንትን የለንም ምናምን የሚል ነገር ነው ልኩልን

ሚልኩ የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮኖሬል አበበ ገረሱ ታገቱ የተባሉት ተማሪዎች መንግስት ባደረገው ክትትል መለቀቃቸውን እንደሚያውቁ ተናግረዋል። አሁን እንግዲህ የተለቀቁት ከመንግስት አካል እጅ ነው ያሉት። አሁን እኔ መግለጽ ባልችልም ያሉበት ቦታ ከዚያ በኋላ ተጣርቶ ወደ አካባቢያቸው ወይም ወደ ትምህርት ቤታቸው የሚመለሱበት ሁኔታ ይመቻቻል። የቀሩትስ አሁን አሉ የተባሉትስ አምስቱ ስለ እነሱ የሚታወቅ ነገር አለ? እኔ የነሱን ኢንፎርሜ የለኝም ግን፣ ሁሉም የታገቱት ይለቀቃሉ የሚል እምነትም አቋምም አለ። በሀገራችን አጋችና ታጋች ሊኖር አይችልም። መንግስቱ ያለበት ሀገር ነው። አጋችና ታጋች ሊኖር አይችልም። ኮሎኔል አበበ አሁን ኖሮ አይደለም የምንነጋገረው ስለኖረ ስለኖረ እኮ እርምጃ ተወስዶ ህግ የማስከበር ስራ እየተሰራ ስለሆነ ይሄ የተለቀቁት ወጣቶች ተማሪዎች የጤንነታቸው ሁኔታ ምን ይመስላል? ያሉበት ሁኔታ እንደደረሰኝ ኢንፎርሜሽን ሰላም ናቸው። ምንም የደረሰባቸው ችግር የለም። እንግዲህ ጫካ ውስጥ ስትሄጂ ስትታገች ራሱ ሳይኮሎጂ ሰው ይሰራል፣ ይጨነቃል። የአእምሮ ጭንቀት ሊደርስባቸው ይችላል። ይህ እንግዲህ ታጣቂ ማለት ህገወጥ አካባቢ ውስጥ ሆኖ በሰው ልጅ ላይ አረመናዊ ጭካኔ የሚወስድ ቤተሰብን ተፈጥሯዊ መብት እና ተፈጥሯዊ መብት የሚገፍ እንዳሻው የሚያደርግ አካል ማለት ነው። ታጣቂ ህገወጥ ማለት ድሮም ሊሆን ማለት ነው። ስለዚህ ይሄ ከዚህ ኃይል ይህ ኃይል ጥሩ ነገር ይሰራል ብለሽ ማሰብ ጥሩ እንትን አይደለም። ግን ሰዎቹ ልጆቹ የደረሰባቸው ችግር እነዚህ ታጣቂዎች እነማን ናቸው? በዚህ ጉዳይ ላይ የሚነሱና ማብራሪያ የሚሹ ጥያቄዎችን ለማንሳት ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር፤ ለዛሬ አልተሳካልንም። በነገው ምሽት ደግሞ ተከታትለን ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን። ጽዮንን ለዘገባው እናመሰግናለን። አድማጮች፣ ስርጭታችን ወደ መገባደዱ ተቃርቧል። የቀሩን የምሽቱ ምርጥ ዜማና የማጠቃለያ ዜና ነው። በቅድሚያ የማጠቃለያ ዜናዎቹን ከአዳነች ሳየ። የኢትዮጵያ ግብጽና የሱዳን የውጭ ጉዳይና የውሃ ሀብት ሚኒስትሮች ቡድኖቻቸውን መርተው ዛሬ በዋሽንግተን ዲሲ ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር ተገናኝተው እየተነጋገሩ ነው። ኢራን የመንገደኞች አይሮፕላኑን መትቼ አልጣልኩም ስትል ቆይታ የዩክራይን አይሮፕላንን በስህተት መታ መጣሏን አምና ከተቀበለች በኋላ ኢራን ውስጥ የተነሳው ጸረ መንግስት ተቃውሞ ዛሬም ቀጥሏል። የሊቢያ ተቀናቃኝ መንግስታት ዛሬ ሞስኮ ተገናኝቶ ያካሄዱት የሰላም ንግግር አብቅቷል። የሩሲያ የውጭ ጉዳይ ሚኒስትር መሻሻል መታየቱን ገልጸዋል። የሩሲያ የውጭ ጉዳይ ሚኒስቴር በተናገረ መሰረት የተባበሩት መንግስታት ድርጅት እውቅና ያገኘው የሊቢያ መንግስት መሪ ፋይዝ አልሳራጅ እና የሊቢያ ብሔራዊ ወታደራዊ ኃይልን የሚያዙት ካሊፋ ሀፍታር በሰላም ንግግሩ ተገኝተዋል። በጦርነት በዳሸቀችው ሊቢያ ጉዳይ ሩሲያና ቱርክ ዋና አደራዳሪ ሆነው ቀርበዋል። እና አቶ በረከት ስምዖን ካቀረቧቸው ዘጠኝ የመከላከያ ምስክሮች አምስቱ ዛሬ ፍርድ ቤት ቀርበው ቃለ መሃላ ፈጽመዋል። ለመከላከል ምስክርነት ከተጠሩት ውስጥ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ሲሆኑ ፍርድ ቤት አልቀረቡም። የሀሮማያ ዩኒቨርሲቲ በዩኒቨርሲቲው ሰላምና መማር ማስተማር እንዳይኖር አድርገዋል ባላቸው ተማሪዎችና መምህራን ላይ እርምጃ ወሰደ። አዳነችን ለማጠቃለያ ዜናው አመሰግናለሁ። አድማጮች፣ ቀደም ብዬ እንዳስታወስኩት በናይል ወንዝ ጉዳይ ሳምንት አዲስ አበባ ላይ ያለ ስምምነት የተቋጨው የኢትዮጵያ የግብጽና የሱዳን ድርድር ዛሬ እዚህ ዋሽንግተን ዲሲ ላይ በመካሄድ ላይ ነው። ዘገባውን አጠናቅረን በነገው ምሽት እናቀርባለን። አሁን የስንብቱን ዜማ እናስከተል። ቤቲ ጂና ታግሬ እያለችም የምትጫወትልን፣ አድማቸው አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ወገድ እንዲሁም በናይል ሰዓት በምሽቱ 3 ሰዓት የሚያስተላልፈው ዝግጅት ጊዜ ላይ አበቃ። ነገ እንገናኝ። በዜማ እንሰናበት። ትግርኛ ይከተላል። ተናደሩ Tchau!